በቅርቡ ስልጣናቸውን በፈቃዳቸው በለቀቁት የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው የመሸኛ አራት ግብዣ ሥነ ሥርዓት ላይ የተገኙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሥነ ሥርዓቱ ላይ ያሰሙትን ንግግር የኢትዮጵያን አንድነት ማጠናከር አስፈላጊነት ላይ ያተኮረ እንደነበር ጠቅሳ፣ ዘጋቢያችን አስቴር ምስጋናው ናት ከባህር ዳር ተከታዩን ባለፉት አምስት ዓመታት በውስብስብ ፈተናዎችና በከባድ ተግዳሮቶች ክልሉን ከመሩት አመራሮች ውስጥ አንዱ ናቸው ይባላሉ። አሁን በሀገሪቱ ለታየው ለውጥም ስማቸውን በግንባር ቀደምትነት ብዙዎቹ ይጠቅሱታል። አስተዋይና ልበሙሉ ናቸው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ለስንብት በተዘጋጀው የራት ግብዣ ላይ አመስግነዋቸዋል። ተሰናባቹን የቀድሞው የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸውን በዚህ ምሽት ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ አንድነት ላይ ያተኮሩ ንግግሮችን አሰምተዋል። አሁን ሀገራችን በብዙ ፈተናዎች ውስጥ ትገኛለች። መርዶዎችንም በየቀኑ እየሰማን ነው። ግን ችግሮችን ተጋፍጠን ሀገራችን ለትውልድ ማሻገር የኃላፊነት ድርሻችን ነው። ይህ ደግሞ የጋራ ርብርብን ይጠይቃል። ኢትዮጵያ ከምትፈርስ እኛ ብንፈርስ ይሻላልና ብለዋል። ችግሮች ገጥመውናል። እዚያም እዚያም መርዶዎች፣ አሳዛኝ ዜናዎች ይነገራሉ። ነገር ግን እነዚህ ጉዳዮች ማዕት አይደሉም። በየዕለቱ የሚገጥሙን ተግዳሮቶች መጋፈጥ በከፍተኛ ጀግንነት አሸንፈን ትውልድ ማሻገር የኃላፊነት ግዴታችን። የትናንትናውን እየመዘዝን ነጋችንን ከምናበላሽ የትናንትናውን በልብ በሙሉነት በጀግንነት ረስተን ወደፊት በአንድ ልብ መራመድ ይኖርብናል። ቻገር ትልቅ ናት። ለአፍሪካ የነጻነት ምሳሌ ናት። ለጠላቶቿ ማትበገር ናት። አሁን የገጠማት ድካም በህብረት እንጂ በተናጠል ማሸነፍ አትችልም። ኢትዮጵያን ከምናፈራበስ እኛ ብዙ ጊዜ ብንፈርስ ይሻላል እና እችን ታላቅ ሀገር ላለማፍረስ ቁርጠኝነት በሚጠይቅና እችን አገር በመታደግ መጪውን ትውልድ በሚያስቀጥለው ተግባር ላይ ክቡር ዶክተር አምባቸው መኮንን የአማራን ህዝብ ጀግናውን ህዝብ አሰልፈ በድፍረት አምቦና መቀሌ በመሄድ ህዝቡ እንድትከላከል በዚሁ አጋጣሚ አደራ ልል ይፈልጋል። ጠቅላይ ሚኒስትሩ በመቀጠል የኦሮ አማራ እንቅስቃሴ የተሸረሸረ የመሰላቸው አካላት የኦሮሞና የአማራ ህዝቦችን ተፈጥሯዊ ትስስር ልንለየው አንችልም ነው ያሉት። ኦሮ ማራ የተባለው እንቅስቃሴ በኦሮሚያና አማራ ህዝቦች መካከል የተፈጠረው አንድነት በቅርብ ጊዜ በተሰሙ ዜናዎች የሚሸረሸር ወይም የተሸረሸረ የመሰላቸው ሰዎች አሉ። ለተከበረው የኦሮሞና የአማራ ህዝብ መናገር የምፈልገው ኦሮማራ ሚለው እንቅስቃሴ የጥቂት ሰዎች ፍላጎት ሳይሆን የዚህ ህዝብ ተፈጥሯዊ ማንነት ስለሆነ ብንሻ እንኳ ልንለየው እንደማንችል አሁን የገጠመውን ችግር በለመደው የውይይት መድረክ ፈቶ የኢትዮጵያን ህልውና እንደሚያረጋግጥ በልበ ሙሉነት ልገልጽላችሁ እፈልጋለሁ። ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው የዘመኑን ችግሮች ሳይፈቱ በነበር ላይ መጠመድ ለዘመኑ የማይመጥንና በኋላ ቀርነት የሚያስፈርጅ አስተሳሰብ ነው ካሉ በኋላ ስለ አዲስ አበባ ጉዳይ ያነሱት ነገር ቢኖር አዲስ አበባ ሁሉም ነዋሪዎች በእኩልነት የሚጠቀሙባትና የሚበለጽጉባት የጋራ መዲናናት፣ ጨካኝ አሰላለፍ ያለው የዘረኝነት ስውቅ እየተስተዋለ ነው፣ በጽናት መታገል የሁሉም ድርሻ ነው ብለዋል። አዲስ አበባ ሁሉም ናሪዎች በእኩልነት የሚጠቀሙባትና የሚበለጽጉባት የጋራ መዲናችን ናት። የከተማዋ እድገት ማንንም ሳይጋፋና ማንንም ሳይጎዳ ሁሉም ሁሉንም ሊጠቅም በሚችል መልኩ መሆን ይገባዋል። በከተማዋ ማደግና መስፋፋት ምክንያት ማህበራዊ እና ኢኮኖሚያዊ ጉዳት የደረሰባቸውን ዜጎች በዝርዝር አጥንቶ በዘላቂነት እንዲቋቋሙ የሁሉም ኃላፊነትና ግዴታ ነው። በዚህ ዙሪያ የሚነሱ ጉዳዮች ሕዝቡን ባሳተፈ ሁኔታ ሕግን መሰረት አድርጎ በቀጣይ በውይይት መፈታት ይኖርበታል። አንዳንዱ ዘመኑን በግሉ ቁመት ልክ ሰፍቶ ሲጎድል ግጭት ጠማቂ፣ ሲሞላ መፍትሄ አፍላቂ ሆኖ የለውጡ አባዋራነቱን ለብቻው ተከናንበዋል። በዚህ ዙሪያ የሚታዩ የተሳሳቱ አዝማሚያዎችና የጥርጣሬ ምንጮችን ከስር ነቅሎ ማሰጎት እኔ ያልኩት ካልሆነ የሚል ግትር አቋሞችንና ብልጣ ብልጥ አካሄዶችንም ደግሞ መግራትና ማረም በእጅጉ ይጠይቃል። ዋናው ነገር የለውጡን ቀጣይነት ማረጋገጥ የሕልውና ጉዳይ ነውና። ጨካኝ አሰላለፍና የዘረኝነት ዘውግ ይስተዋላል። ይህንን በጽናት መታገል የሁላችንም ኃላፊነት። ተሰናባቹ የቀድሞ ርዕሰ መስተዳደር አቶ ገዱ አንዳርጋቸው በስልጣን ዘመናቸው ከክልሉ ህዝብ ይደረግላቸው የነበረውን ድጋፍ አድንቀው ይህ ድጋፍ ለአዲሱ ተሿሚ ለዶክተር አምባቸው መኮንን እንዲደረግ ጥሪ አቅርበዋል። እኔ ህዝብ እንክብካቤ እየተደረገልኝ የቆየው ሰው ነኝ ብዬ መናገር እችላለሁ። ይህ አይነቱ ድጋፍ በቀጣይም ለዶክተር አምባቸውም እንዲሆን አደራ ላለሁ። በዚህ የሽኝት የእራት ግብዣ ላይ የፌዴራል እና የክልል ከፍተኛ አመራሮች እንዲሁም የባህር ዳር ከተማ ነዋሪዎች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው